ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ መጋቢት 23 27 ይቅርታ 2016 ዓ ም ዝግጅታችን ጀመረ። በአማራ ክልል ፍኖተ ሰላም ከተማ በሚገኝ አንድ ትምህርት ቤት ውስጥ በተፈጸመ የቦምብ ጥቃት ከ20 በላይ ተማሪዎች ጉዳት እንደደረሰባቸው ተሰምቷል። የደረሰው ጥቃት ሀያ አራት ተማሪዎች ወደ ቀላል እስከ ከባድ ጉዳት ያስተናገዱ ናቸው ተቋማችን መጥተዋል። አስራ አራት ሌሎች ቀሪዎች ሴቶች ናቸው። ከእነዚህ ውስጥ በእኛ መታሰም ባለመቻላቸው ወደ ሌላ ሪፐር የተባሉ ስድስት ታካሚዎች አሉ። የፍኖተ ሰላም ሆስፒታል ስራ አስኪያጅ ተወካይ አቶ አልማው ደስታነው ነው፣ ቀደም ብላችሁ የሰማችኋቸው ዝርዝሩ ዘገባ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ሳስተናግዳችሁ የማመሻው ሀብታሙ ስዩ ነኝ። በቅንብሩ አብሮኝ ኤልያስ አስማረ አለ። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አሉላ ከበደ ይጠብቃችኋል። ጤና ስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ዓለም ባንክ ለኢትዮጵያ የኃይልና የውሃ አቅርቦት የ1.7 ቢሊዮን ዶላር ብር ፈቀደ። የሲቪሎችና ግብረ ሰናይ ድርጅቶች ደህንነት እንዲጠበቅ ባይደን ኔታንያሁን በብርቱ አሳሰቡ። ቱርካዊው የረድኤት ሰራተኛ ሶማሊያ ውስጥ ተገደሉ። አልሻባብ ለጥቃቱ ኃላፊነት ወሰደ። የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ዓለም ባንክ ለኢትዮጵያ የኃይልና የውሃ አቅርቦት የ1.7 ቢሊዮን ዶላር ብድር ፈቀደ። ኢትዮጵያ የኤሌክትሪክ አገልግሎትና የውሃ አቅርቦቷን ለማሻሻል የሚያግዛት የ1.72 ቢሊዮን ዶላር የብድር ስምምነት ከዓለም ባንክ ጋር መፈራረሟን የገንዘብ ሚኒስቴር ዛሬ አስታውቋል። ከባንኩ ከተገኘው ብድር 523 ሚሊዮን ዶላር የሚደርሰው በኢትዮጵያ የኤሌክትሪክ አቅርቦትን ለማስፋፋትና የታዳሽ ኃይል ማመንጫዎችን አቅም ለማጎልበት እንደሚውል የሚኒስትሩ መግለጫ አመልክቷል። ተጨማሪ 500 ሚሊዮን ዶላር ደግሞ በገጠራማ አካባቢዎች የትራንስፖርት መንገዶች ግንባታ ጨምሮ የምግብ ገበያ ተደራሽነትን ለማሻሻል ለታቀዱ ሁለት ፕሮጀክቶች ማስፈጸሚያ የሚውል መሆኑን መግለጫው ጠቁመዋል የተፈቀደው ቀሪው ብድር የውሃ አቅርቦትን ለማሻሻልና በከተሞች ውስጥ የስራ አድላጡ ወጣቶች የስራ ቅጥር የሚያስገኙ ድጋፍ ሰጪ መርሃ ግብሮች ማሻሻያ እንደሚመደብም ተመልክተዋል። ከፍተኛ የውጭ ምንዛሪ እጥረት ያጋጠማት ኢትዮጵያ የኮቪድ-19 ወረርሽኝ፣ በሰሜን ኢትዮጵያ ለሁለት ዓመታት የዘለቀው ጦርነት፣ ድርቅ፣ ጎርፍና እንዲሁም በተለያዩ የአገሪቱ ክፍሎች የአንበጣ ወረርሽኝ ያደረሰው ጉዳት ተደራርበው የተባባሱ ሁኔታዎችን መከሰታቸው ተመልክቷል። በተለምዶ የዓለም ባንክ የሚሰጠው እንዲህ አይነቱ ብድር ከዝቅተኛ ወለድ አንስቶ ከወለድ ነጻ እስከ መሆን የሚዘልቅና የመክፈያ ጊዜውም ከ30 እስከ 40 ዓመታት የሚቆይ ነው። ኒውዮርክ ከተማና አካባቢው የርዕደ መሬት ተከሰተ። በሬክተር ስኬል ስሌት አራት ነጥብ ስምንት የተገመተው የመሬት መንቀጥቀጥ በኒውዮርክ ከተማና አካባቢው ዛሬ ጠዋት ላይ ነው የተከሰተው ከ አሶሲትድ ፕሬስ የደረሰን የዚህን አጭር ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያሰማናል። ማዕከሉን ችምችም ያለውን የኒውዮርክ ከተማ ያደረገው መንቀጥቀጥ በመላው የሰሜን ምስራቅ አሜሪካ ግዛቶች እንደተሰማ ነዋሪዎች ተናግረዋል። መሬት ሲወዛወዝ አይተው ለማያውቁ የግዛቱ ነዋሪዎች እንግዳ ክስተት ሆኗል። መነሻውን ከማዕከላዊ የኒውዮርክ ከተማ በስተምዕራብ 45 ማይል ርቀት ላይ ያደረገው ርዕደ መሬት ለጊዜው በሪክተር ስኬል መለኪያ 4.8 ሲገመት፣ ከክስተቱ ግማሽ ሰዓት በኋላ መግለጫ የሰጠው የከተማዋ የአስቸኳይ ጊዜ ማስታወቂያ ስርዓት የወደመ ንብረት ወይም ጉዳትን በተመለከተ የደረሰው ሪፖርት እንደሌለ አስታውቋል። በኒውዮርክ ከተማ ያሉ አሽከርካሪዎች መንገዱ ሲርገፈገፍ በመደናገጥ ጥሩምባቸውን ሲለፉ ተደምጠዋል። በባልትሞር ፊላደልፊያ፣ ከነቲኬት እንዲሁም ሌሎች በሰሜን ምስራቅ አሜሪካ ባሉ አካባቢዎች ንዝረቱ እንደተሰማ ታውቋል። የአሜሪካ የከርሰ ምድር ጥናት ተቋም እንዳስታወቀው ከጠዋቱ 4 ሰዓት ከ23 ደቂቃ የደረሰው መንቀጥቀጥ ከከተማዋ በቅርብ ርቀት በሚገኘውና ዋይት ሃውስ ስቴሽን በመባል በሚታወቀው ኒው ጀርሲ ግዛት ውስጥ እንደጀመረና 42 ሚሊዮን የአካባቢው ነዋሪዎች ንዝረቱ ተሰምቷቸው ሊሆን እንደሚችል አስታውቋል። ከባልትሞር እስከ ማሳቹሴትስ እንዲሁም እስከ ኒው ሃምፕሽር ያሉ ነዋሪዎች ምድሩ ከእግራቸው ስር ሲናወጥ ተሰምቷቸዋል። የደረሰ ጉዳት ስለመኖሩ ወዲያውኑ ባይታወቅም የሚመለከታቸው ባለሥልጣናት የድልድዮችንና የሌሎችንም ዋና ዋና መሠረተ ልማቶች ሁኔታ በማጣራት ላይ ናቸው። አምትራክ የተሰኘው የባቡር መጓጓዣ አገልግሎት የሰሜን ምስራቅ ክልል የሚሸፍነውን አገልግሎቱን ለጥንቃቄ በሚል አቋርጠዋል። በኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት ለጸጥታ ምክር ቤቱ ማብራሪያ በማቅረብ ላይ የነበሩት የህፃናት አድን ድርጅቱ ዋና ስራ አስፈጻሚ የአንቲ ሶርፔቶ ህንፃው ሲርገበገብ ለማቋረጥ ተገደዋል። በሰሜን ምስራቅ የአገሪቱ ክፍል የመሬት መንቀጥቀጥ ያልተለመደ ሲሆን በኒውዮርክ ከተማ ከዚህ በፊት በሪክተር ስኬል እስከ አምስት የሚደርስ ርዕደ መሬት የተከሰተው በ17 በ1737፣ በ1783ና በ1884 መሆኑን የአሜሪካ የከርሰ ምድር ጥናት ተቋም ይገልጻል። ከአሶሲትድ ፕሬስ ለደረሰን ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። አመሰግናለሁ እንግዱ። የሲቪሎችና ግብረ ሰናይ ሰራተኞች ደህንነት እንዲጠበቅ ሲሉ ባይደን ኔታንያሁን በብርቱ አሳሰቡ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሐሙስ እንዳመለከቱት ፕሬዚዳንት ጆ ባይደን አገራቸው ለጋዛው ጦርነት የምትሰጠው ቀጣይ ድጋፍ የሲቪሎችንና የረድኤት ሰራተኞችን ደህንነት ለመጠበቅ በሚወሰዱ አዳዲስ እርምጃዎች የሚወሰን ይሆናል ሲሉ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንገራቸውን አመልክተዋል። ባይደን በብራስልሱ የኔቶ መሪዎች ጉባኤ ወቅት ከኔታንያሁ ጋር በስልክ መነጋገራቸውን ብሊንከን እዚያው ብራስልስ ላይ በተካሄደ ጋዜጣዊ ጉባኤ ወቅት አመልክተዋል። በሰብአዊ የረድኤት ሰራተኞች ላይ እየደረሰ ያለው ጥቃትና በጋዛ ያለው አጠቃላይ የሰብአዊ ሁኔታ ተቀባይነት እንደሌለው ነግረዋቸዋል ነው ያሉት። ባይደን ይህን ያሉት እስራኤል በቅርቡ በጋዛ ያካሄደችው የአየር ድብደባ ሰባት የረድኤት ሰራተኞችን የገደለ ጥቃትና ውጥረቱ እየጎላበት የመጣው የሁለቱ መሪዎች ግንኙነት ይበልጥ እያሻከረው መሆኑን እየተነገረ ባለበት ወቅት ነው። ብሊንከን አክለውም ባይደን አፋጣኝ የተኩስ አቁም አስፈላጊ መሆኑን መናገራቸውን ገልጠዋል። በተጨማሪም ሰብአዊ እርዳታ ወደ ጋዛ ለማድረስ እርምጃዎች ቢወሰዱም በተጨባጭ የሚታየው ውጤት ግን አሳዛኝና ተቀባይነትም የሌለው ነው ብለዋል። የፑንትላንድ እና የሶማሊላንድ በግዛቶቻቸው ያለውን የኢትዮጵያ ቆንስላ ጽሕፈት ቤቶች አንዘጋማሉ። የሶማሌ አካል የሆኑት የሶማሌላንድና ፑንትላንድ በግዛቶቻቸው ያሉትን የኢትዮጵያ ቆንስላ ጽሕፈት ቤቶች እንዲዘጉ የተሰጠውን ትዕዛዝ እንደማይቀበሉ ነው ዛሬ አስታወቁት። ሶማሊያ ትናንት ኢትዮጵያ ውስጥ ኢትዮጵያ በጉዳይ ገብታለች ስትል ከሳ ሞቃዲሾ የሚገኙትን የኢትዮጵያ አምባሳደር በሰባ ሁለት ሰዓታት ውስጥ አገሪቱን ለቀው እንዲወጡ መጠየቋንና አዲስ አበባ ያሉትን የራሷን አምባሳደርም መጥራቷን አስታውቃ ነበር። በተመሳሳይም ከሶማሊያ የተገነጠለችውን የሶማሊላንድ ግዛትና ከፊል ራስ ገዟን ፑንትላንድ በዚያ የሚገኙትን የኢትዮጵያ ቆንስላ ጽሕፈት ቤቶች በሰባት ቀናት ውስጥ እንዲዘጉ አዛ ነበር። የሶማሊላንድ በዋና ከተማ ሀርጌሳ የሚገኘውን የኢትዮጵያ ቆንስላ ጽሕፈት ቤት እንዲዘጋ ሞቃዲሾ ያቀረበችውን ጥያቄ የሶማሌ ፌዴራል መንግስት ያን የማዘዝ ስልጣን እንደሌለው በመግለጽ ነው ውድቅ ያደረገችው። ሶማሊያ ኢትዮጵያ ባለፈው የጥር ወር ከሶማሊላንድ ጋር የተፈራረመችውን የባህር በር የተመለከተ ስምምነት ህገ ወጥና ሉዓላዊነቴን የጣሰ ነው ስትል ከኢትዮጵያ ጋር ጽኑ ውዝግብ ውስጥ መግባቷ የሚታወቅ ነው። ክቡራትና ክቡራን ተመልካቾቻችን፣ የምትከታተሉት ከዋሽንግተን ዲሲዩ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ቱርካዊው የረድኤት ሰራተኛ ሶማሊያ ውስጥ ተገደሉ። አልሻባብ ለጥቃቱ ኃላፊነት ወሰደ። ሶማሊያ ውስጥ የሚሰሩ አንድ ቱርካዊ የረድኤት ሰራተኛ ትናንት ሐሙስ መገደላቸው ተገልጿል። ለግድያው ከአልቃይዳ ጋር ግንኙነት ያለው ታጣቂ ቡድን አልሻባብ ኃላፊነት ወስደዋል። ጥቃቱ የተፈጸመው የቱርክና የሶማሊያ የእርዳታ ሰራተኞችንና ጠባቂዎቻቸውን ያሳፈረ አንድ ተሽከርካሪ ከሞቃዲሾ ከተማ ወጣ ብሎ ከሚገኝ መጠለያ ውስጥ ላሉ ተፈናቃዮች የምግብ እርዳታ ለማድረስ በመጓዝ ላይ ሳለ መሆኑም ተመልክቷል። መንገድ ዳር የተቀበረው ፈንጂ በአንደኛው ተሽከርካሪ ውስጥ የነበሩትን ቱርካዊውንና ሶማሊያዊውን ባልደረባቸውን መግደሉን እማኞችና ፖሊሶች አመልክተዋል። ቨሬኒል የተሰኘው የቱርክ የረድኤት ድርጅት ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ባሰፈረው መረጃ እንዳመለከተውም ድንገቱ የሶማሊያ ጽሕፈት ቤቱ ተወካይ የነበሩትን አብዱራህማን ዮሩክን መግደሉን አረጋግጠዋል። የሶማሊያ ፖሊስ ቃል አቀባይ ሻለቃ አለቃ አብዱልፈታህ አደን ሐሰን በበኩላቸው በረመዳን ጾም ላይ ለሚገኙ ችግረኞች ምግብ ለማድረስ በሚጓዙ የእርዳታ ሰራተኞች ላይ የተፈጸመ ጥቃት ሲሉ ገልጠውታል። በመንግስታቱ ድርጅት ለእስራኤል የጦር መሳሪያ መላክን ለማገድ በቀረበው ጥሪ ዙሪያ ክርክሩ ጦፏል። በቱርክ መንግስት በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ጉዳዮች ተከታታይ አካል የአመቱ የመጀመሪያ ሶስት ወራት የመጨረሻ ጉባኤው ወደ እስራኤል የሚላክ የጦር መሳሪያ እንዲታገድ የሚጠይቀውን እርምጃ እያጤነ መሆኑ ተመልክቷል። የተከታታይ ውሳኔዎቹ አካል በሆነው በዚህ መድረክ የቀረበው የውሳኔ ረቂቅ አገራት ለእስራኤል ጦር መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችን መሸጥ፣ ማስተላለፍና ማዛወር እንዲያቆሙ የሚጠይቅ ነው። ባለፈው መስከረም 26 በሐማስ የተመራ የታጣቂዎች ቡድን ወደ ደቡብ እስራኤል ዘልቆ በመግባት ቁጥራቸው 1200 የሚደርሱ ሰላማዊ ሰዎችን ከገደለና ሌሎች 250 ሰዎችን ማገቱን ተከትሎ ጦርነቱ መቀስቀሱ ይታወቃል። በእስካሁኑም ውጊያ ከ33,000 በላይ ፍልስጤማውያን ሲገደሉ ቁጥራቸው 75,600 የሚደርሱ ሌሎች መቁሰላቸውን የጋዛ ጤና ጥበቃ ሚኒስቴር አመልክቷል። የ የሚኒስቴር መስሪያ ቤቱ ይፋ ያደረገው ይህ አሀዝ ከዚህ ውስጥ ምን ያህሉ ሲቪሎች የቱን ያህሉ ደግሞ ተዋጊዎች መሆናቸውን አይለይም። ሆኖም ሴቶችና ሕጻናት ከሟቾቹ ቁጥር ሁለት ሶስተኛውን ይይዛሉ ብሏል። የስፓኝ የባህር ጠረፍ ጠባቂዎች የሰባ ሶስት ፍልሰተኞችን ሕይወት አዳኑ። የስፓኝ የባህር ጠረፍ ጥበቃ አገልግሎት ሰራተኞች ትናንት አሙስ ከእንጨት በተሠራ ጀልባ ተሳፍረው በካናሪ ደሴቶች ላይ ይጓዙ የነበሩ ሰባ ሶስት ስደተኞችን ሕይወት አትርፈዋል። ከስፍራው የተገኙ የቪዲዮ ምስሎች የባህር ጠረፍ ጠባቂዎቹ የእንጨት ጀልባዋን ጎትተው ግራንድ ካናሪያ ደሴት ላይ ወደሚገኘው የአርጌጌን ወደብ ከወሰዱ በኋላ የተወሰኑ ጉዳት የደረሰባቸውን ፍልሰተኞችና አንድ ህጻን ሲረዱ ያሳያል። በያዝነው የአውሮፓውያኑ 2024 ዓ ም ከጥር አንድ እስከ መጋቢት 31 ባለው ጊዜ ውስጥ አደገኛውን የባህር ጉዞ አድርገው ከዚያ የደረሱ ሰዎች ቁጥር 13115 ሲደርስ ይህም መሐዝ 2178 ፍልሰተኞች ከተመዘገቡበት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሬ ማሳየቱን የስፓኝ የሀገር ውስጥ ጉዳይ ሚኒስተር አስታውቋል። የአውሮፓ ህብረት የድንበር ጉዳዮች ድርጅት ፍሮንቴክስ እንዳስታወቀው በአትላንቲክ ባህር አድርጎ ወደ ካናሪ ደሴቶች የሚወስደው የባህር መስመር በአሁኑ ወቅት ፍልሰተኞች ከምዕራብ አፍሪቃ ተነስተው ወደ አውሮፓ አገሮች ለመግባት የሚያደርጉት ጉዞ ዋናውና በርካታ ጉዞዎችም የሚደረጉበት መንገድ ነው ብሏል። ክብራትና ክብራን አድማጭ ተመልካቾቻችን የሰዓቱ የዓለም ዜና ይኸው ነበር። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ መጋቢት 27 2016 ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋን አብረውናል። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያውናት፣ ዋና አዘጋጃችን ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ላማራጭ አለን 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በአማራ ክልል በፍኖተ ሰላም ከተማ በሚገኝ አንድ ትምህርት ቤት ውስጥ በተፈጸመ የቦምብ ጥቃት 25 ተማሪዎች ቀላልና ከባድ ጉዳት እንደደረሰባቸው የአማራ ክልል መንግስት አስታውቋል። የአሜሪካ ድምፅ ዛሬ ያነጋግራቸው የፍኖተ ሰላም ሆስፒታል ስራ አስኪያጅ ተወካይ የመቁሰል አደጋ ካጋጠማቸውና ሕክምና ከተደረገላቸው 24 ተማሪዎች ውስጥ ስድስቱ ለተሻለ ሕክምና ወደ ባህር ዳር ከተማ መላካቸውን ገልጸዋል። ትናንት ሐሙስ በጉዳዩ ላይ መግለጫ ያወጣው የአማራ ክልል መንግስት ኮሚኒኬሽን ቢሮ ለፍንዳታው ጽንፈኛ ሲል የጠራውን ታጣቂ ቡድን ተጠያቂ አድርጓል። አስቴር መስጋናው የጉዳዩን ዝርዝር ታሰማናለች። በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ ትናንት ሐሙስ መጋቢት 26 ቀን 2016 ዓ ም ከጠዋት ዳሞት መሰናዶ ቁጥር 1 በተሰኘ ትምህርት ቤት ውስጥ በተፈጸመ የቦምብ ጥቃት በተማሪዎች ላይ ጉዳት መድረሱን ክልሉና የሆስፒታል ምንጮች አረጋግጠዋል። የክልሉ መንግስት የተጎጂዎቹ ቁጥር 25 ነው ሲል፣ ፍኖተ ሰላም ሆስፒታል ገብተው የታከሙት 24 መሆናቸውን የሆስፒታሉ ስራ አስኪያጅ ተወካይ አቶ አልማውድ ደስታ ለአሜሪካ ድምፅ ተናግረዋል። ያደረሰው ጥቃት ሀያ አራት ተማሪዎች ወደ ጠላል እስከ ከባድ ጉዳት ያስተናገዱ ናቸው ተቋማችን መጥተዋል። አስራ አራት ሌሎች ቀሪዎች ሴቶች ናቸው። በእነዚህ ውስጥ በእኛ መታከም ባለመቻላቸው ወደ ሌላ ሪፐር የተባሉ ስድስት ታካሚዎች አሉ። አሁን ወደ ሰለባዎች እና ጠበበጊውን ኖር ናቸው ኮሚኒኬት እያደረግን ነበር። በጥሩ ሁኔታ ላይ ከአካል ጉዳት ውጭ የሞት አደጋ የለ ጽንፈኛ ሲል የጠራውን ቡድን ለጥቃቱ ተጠያቂ ያደረገው የክልሉ መንግስት በኮሚኒኬሽን ቢሮ ፌስቡክ ገጽ ላይ ትላንት ሀሙስ ባወጣው መግለጫ ዮሐንስ ተስፋይ ሹመት የተባለ ተማሪ ተጠርጣሪ መሆኑን እና ቆስሎ መያዙን አስታውቋል። ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል የተከሰተውን ግጭት ተከትሎ በክልሉ በተለያዩ አካባቢዎች ትምህርት ተቋርጦ የነበረ ሲሆን ሰሞኑን በምስራቅ ጎጃም እና ሰሜን ሸዋ ዞኖች በሚገኙ በአንዳንድ አካባቢዎች ትምህርት እንደገና መጀመሩን የአካባቢው ባለስልጣናት ለሀገር ውስጥ መገናኛ ብዙኃን በመግለጽ ላይ ይገኛሉ። የክልሉ መንግስት በወጣው መግለጫ ጥቃት የደረሰባቸው ተማሪዎችም በመማሪያ ክፍል ውስጥ በፈተና ላይ እንደነበሩ አስታውቋል። በጉዳዩ ላይ ከክልሉ መንግስት ኮሚኒኬሽን ቢሮ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የተማሪ ወላጆችን ኃላፊነትንና መምህራንን በስልክ ለማነጋገር ሞክረን አብዛኛዎቹ ፍቃደኛ ባለመሆናቸው ሳይሳካ ቀርቷል። የፍኖተ ሰላሙ የቦምብ አደጋ የተሰማው በመንግስት ኃይሎችና ና በፋኖ ታጣቂዎች መካከል በተለያዩ የአማራ ክልል አካባቢዎች የሚካሄደው ግጭትና ውጊያ በቀጠለበት ወቅት ነው። በጉዳዩ ላይ የፋኖ ታጣቂዎችን አስተያየት ለማካተት የአሜሪካ ድምጽ ባልደረቦች ያደረጉት ጥረት በእጃቸው ላይ ያለው ስልክ ስለማይሰራ ሳይሳካ ቀርቷል ክልሉ ጽንፈኛ ሲል የጠራው ታጣቂ ቡድን ወደ ሽብር አድራጎት መሸጋገሩን በመግለጫው ላይ አስፍሯል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በአማራ ክልል ከተሞችና በዙሪያቸው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት ያልታጠቁ ሰዎችን ህይወት አደጋ ላይ መጣሉን በተለያየ ጊዜ ባወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ በተጠናቀቀው ዓመት ህዳር ወር ባወጣው መግለጫ በትጥቃዊ ግጭቶቹ የንጹሐን ዜጎች ህይወትና ንብረት እንዲሁም የህዝብ መሰረተ ልማትና አገልግሎት ሰጪ ተቋማት ኢላማ መደረጋቸውን በአጽንኦት ማውገዙ አይዘነጋም። ለአሜሪካ ድምፅ አስቴር ምስጋ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ብላ አስቴር ያስደመጠችን የዕለቱን አብይ ርስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ሦስት የምክር ቤት አባላትን ጨምሮ 14 የሽብር ወንጀል ተከሳሾች ዛሬ ዓርብ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። በዛሬው ችሎት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ በያለው ከሌሎች ተከሳሾች ጋር እና በግል ተፈጸሙብኛል ያሉትን የሰብአዊ መብቶች ጥሰት አቅርበዋል። የሌሎቹን ተከሳሾች አቤቱታ ለመስማት ችሎቱ ተለዋጭ ቀጥረው ሰጥተዋል። በስፍራው የተገኙ ጋዜጠኞች ባልተለመደ መልኩ ፈቃድ ሳትይዙ መዘገብ አትችሉም ተብለው ተከልክለዋል። ኬኔዲ አባተ የጉዳዩን ዝርዝር ይነግረናል። በአማራ ክልል ካለው ግጭት ጋር በተያያዘ በአስቸኳይ ጊዜ አዋጁ ተይዘው የሽብር ክስ የተመሰረተባቸው 14 ተከሳሾች ዛሬ ዓርብ መጋቢት 27 ቀን 2016 ዓ ም ለሁለተኛ ጊዜ ፍርድ ቤት ቀርበዋል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧ ያለውና የአዲስ አበባ ከተማ ምክር ቤት አባሉ ዶክተር ካሳ ተሻገርን ጨምሮ እስከ ስምንት ወር ለሚደርስ ጊዜ ከታሰሩ በኋላ ፍርድ ቤት ቀርበው የሽብር ክስ የተመሰረተባቸው 14ቱ ተከሳሾች ለችሎቱ የሰብአዊ መብቶች ጥሰት አቤቱታቸውን ማሰማት ጀምረዋል። በችሎቱ የተገኘን ጋዜጠኞች ፈቃድ ሳይኖራችሁ መዘገብ አትችሉም ተብለን እንዳንዘግብ በመከልከላችን ተከሳሾቹ ያሰሙትን አቤቱታ ለመከታተል አልቻልንም። የተከሳሽ ጠበቆች ችሎቱ በግልጽ የሚዳኝበት በመሆኑ ጋዜጠኞች ሊከለከሉ አይገባም ብለው አቤቱታ ቢያቀርቡም በግራ በኩል የተሰየ የሞት ዳኛ ጋዜጠኞች ሚዛናዊ ያልሆነ ዘገባ ነው በማቅረብ ላይ የሚገኙት፣ የግል መገናኛ ብዙሃን ተከሳሾችን፣ የመንግስቶቹ ደግሞ ከሳሽን ወግነው ነው የሚዘግቡት በማለት ወቅሰው ለችሎት ዘገባ ፈቃድ የሌለውን ጋዜጠኛ እንደማያስተናግዱ ገልጸዋል። ይህን ያልተለመደ ክልከላ ለማጣራት ወደ ፍርድ ቤቱ ፕሬዝደንት ጽህፈት ቤት አምርተን ያለ ፈቃድ መዘገብ እንደማይቻል ይህም የነበረ አሰራር እንደሆነ በፀሐፊዋ በኩል ተነግሮናል። ያም ሆነ ይህ የዛሬው ችሎት የተቀጠረው ክሱ በንባብ ቀርቦ የተከሳሾችን የእምነት ክህደት ቃል ለመስማት እንደነበረ ከተከሳሽ ጠበቆች አንዱ አቶ ሰለሞን ገዛሀኝ ገልጸዋል። ሆኖም ከክሱ ንባብ ቀድሞ ተከሳሾች የሚያቀርቡት የሰብአዊ መብቶች ጥሰት አስቸኳይ መፍትሄ የሚሻ በመሆኑ ቅድሚያ እንዲሰጠው በጠበቆች ጥያቄ ቀርቦ ተቀባይነት ማግኘቱን ተናግረዋል። በዚህ የሽብር ድርጊትን ለመከላከል የወጣ አዋጅ ቁጥር አስራ አንድ ሰባ ስድስት ዝባር አስራ ሁለት አንቀጽ ሰላሳ ዘጠኝ ንዑስ ቁጥር ሁለት መሰረት በሽብር ወንጀል የተከሰሱ ሰዎችን ለደረሰባቸው የሰብአዊ ጥሰት ፍርድ ቤቱ አፋጣኝ ትእዛዝ መሰጥ አለበት ብሎ ስለሚል በግልጽ የተከሳሾችን የሰብአዊ ጥሰትን በተመለከተ ፍርድ ቤቱ ተቀብሎ በዛ ላይ ትእዛዝ እንዲሰጥልን ብለን እኛ አስተያየት ሰጥተን ነበረ። ፍርድ ቤቱም ከተነጋገረ በኋላ ምንም እንኳን እንደዚህ አይነት ነገሮች በጽሁፍ መቅረብ አለባቸው የሚል ልዩ አቋም ብንይዝም አሁን ጠበቆች ባቀረቡት ተከሳሽ ባሉት መሰረት መቅረጸ ድምጽ አለ በዛ እይመዝገብ በማለት ፈቀደ። አቤቷ መስማት ነው የቀጠለው ችሎቱ። አንደኛ ተከሳሽ አቶ ዮሐንስ ቧያለው በ14ቱ ተከሳሾች ላይ በጋራ እንዲሁም በራሳቸው ላይ በተናጥል ተፈጸሙ ያሏቸውን የሰብአዊ መብቶች ጥሰት በዝርዝር ማቅረባቸውን ጠበቃና የሕግ አማካሪ ሰለሞን ገዛኸኝ አብራርተዋል። የተያዝነው ሕገ ወጥ በሆነ መንገድ በአፈና ነው ያሉት አቶ ዮሐንስ ከተያዙበት ጊዜ ጀምሮ ላለፉት ስምንት ያህል ወራት በአዋሽ አርባና በአዲስ አበባ በእገታ መቆየታቸውን ገልጸው ተፈጽመውብናል ያሏቸውን የሰብአዊ መብቶች ጥሰት ዘርዝረዋል። ስድብ፣ ዘለፋ፣ ማስፈራራት፣ ዛቻ፣ ድብደባና ዝርፊያ ከዘረዘሯቸው ውስጥ እንደሚገኙበት አቶ ሰለሞን አስረድተዋል። ከተያዙበት ጊዜ ጀምሮ ከቤተሰብ፣ ከህግ አማካሪ፣ ከሃይማኖት መሪዎች፣ ከሰብአዊ መብቶች ተሟጋች ተቋማት፣ ከአገር አቀፍና ከዓለም አቀፍ ጎብኚዎች ጋር እንዳንገናኝ ተደርገናል በማለት አቶ ዮሐንስ ማስመዝገባቸውንም ጠበቃቸው ገልጸዋል። መጋቢት 10 ቀን 2016 ዓ ም በጻፉት ደብዳቤ ላይ እንዳመለከቱት ሁሉ በቆይታቸው ለተለያዩ ጊዜያዊና ቋሚ በሽታዎች መዳረጋቸውን፣ በተለያየ መልኩ የስነ ልቦና ጥቃት እንደደረሰባቸው፣ በጨለማ ቤት እንዲቆዩ መደረጋቸውን፣ በቂ ምግብና ውሃ እንዲሁም ሕክምና እንዳላገኙና የመሳሰሉ የሰብዓዊ መብቶች ጥሰቶችን ማቅረባቸውንም አመልክተዋል። አቤቱታቸው በድምፅ መቀረጹን አቶ ሰለሞን ጠቅሰው የሌሎች ተከሳሾችን አቤቱታ ለመስማት ተለዋጭ ቀጠሮ እንደተሰጠ ገልጸዋል። ቀሪ የአስራ ሶስት ተከሳሾችን የሰብአዊ መብት አያያዝ ጥሰትን በተመለከተ ለሚቀጥለው ማክሰኞ በማለት ቀጥሮታል። ሆኖም ግን በዚህ መካከል አቶ ክርስቲያን ታደለ ሲያዝ የነበረውን የሰብአዊ ጥሰት ነው የገለጹት። እሱም በቤተሰቤ እና በራሴ ላይ ከፍተኛ የሰብአዊ ጥሰት ደርሰዋል አሉ። ድብደባና ዘረፋ ተፈጽሞብኛል ብለዋል። ቀሪ አስራ ሶስት ተከሳሾችን የሰብአዊ መብት አያያዝና ጥሰትን በተመለከተ እያንዳንዳቸውን ለመስማት የሚቀጥለው ማክሰኞ ሚያዝያ አንድ ቀጠሮ ሶስት ሰዓት ላይ ቀጠሮ ሰጥቷል። በታሳሪዎቹ በሚቀርቡ የሰብአዊ መብት ጥሰቶች ዙሪያ የአሜሪካ ድምፅ ከመንግስት አካላት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት አልተሳካም። ይሁን እንጂ የአስቸኳይ ጊዜ አዋጅ መርማሪ ቦርድ እና የአዋጁ ጠቅላይ መምሪያ እዝ ከዚህ ቀደም በተለያዩ ጊዜያት በሰጧቸው መግለጫዎች በታሳሪዎቹ ላይ የመብት ጥሰት እንዳልተፈጸመ መናገራቸው ይታወቃል። ባለፈው ሳምንት በነበረው የመጀመሪያ ችሎት ላይ ፍርድ ቤቱ በሰጠው ትእዛዝ መሰረት ተከሳሾቹ ከጠበቆቻቸው እና ከሌሎችም ጎብኚዎች ጋራ መገናኘ ት እንደጀመሩ አቶ ሰለሞን ተናግረዋል። በቁጥጥር ስር ውለው ችሎት የቀረቡት ተከሳሾች 14 ቢሆኑም በሽብር ክሱ መዝገብ ላይ የተዘረዘሩት 52 ተከሳሾች ናቸው። ሁሉም ተከሳሾች በአማራ ክልል ካለው ግጭት ጋር በተገናኘ በ1996 ዓ ም የወጣውን የወንጀል ህግ አንቀጽ 32፣ 35 ና 38 እንዲሁም የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ አንቀጽ 3 ህዝባር 2 እንደተላለፉ በአቃቤ ህግ የተመሰረተባቸው ክስ ያመለክታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስድናል። የመቀለ ዩኒቨርሲቲ ተመራቂ ተማሪዎች ያካሄዱት ሰልፍ በጸጥታ ኃይሎች ተበትኗል። አስር ሰልፈኞችም እንደታሰሩ ተማሪዎች ለአሜሪካ ድምፅ ተናግረዋል። በጦርነት ምክንያት መመረቅ ከሚገባቸው ጊዜ በሁለት ዓመት እንደዘገዩ የገለጹት ተማሪዎቹ ዘንድሮም እንደማይመረቁ ዩኒቨርሲቲ በማሳወቁ ውሳኔውን በመቃወም ሰልፍ መውጣታቸውን አመልክተዋል። የመቀሌ ዩኒቨርሲቲ ጉዳዩን አስመልክቶ ከትምህርት ሚኒስትር ጋር እየተነጋገረበት እንደሚገኝ ገልጿል። የመቀለ ከተማ ፖሊስ ጽህፈት ቤቱ በበኩሉ ሰልፉን በኃይል የበተነው የከተማው አስተዳደር የማያውቀው ስለሆነ ነው ብለዋል። የዚህን ጉዳይ ዝርዝር ሙልጌታ አጽባ ይዘዋል። ዛሬ አርብ መጋቢት 27 ቀን 2016 ዓ ም ከመቐለ ዩኒቨርሲቲ እንዳ ኢየሱስ ዋና ግቢ ተነስተው ወደ መሃል ከተማዋ የተቃውሞ ሰልፍ ከወጡ ተማሪዎች አንዱ የሆነው ዳንኤል ሐዱሽ የአምስተኛ ዓመት የዩኒቨርሲቲው ተማሪ ነው። በ2010 ዓ ም ወደ ዩኒቨርሲቲው ገብቶ በ2014 ዓ ም መመረቅ ሲገባው የትግራይ ክልልን መነሻ ባደረገው ጦርነት ምክንያት የምረቃ ጊዜው መታጎሉን ዳንኤል አውስቷል። ዘንድሮም ከመሰል አቻዎቹ ጋር ለመመረቅ በዝግጅት ላይ እያሉ በዚህ ዓመት እንደማይመረቁ በዩኒቨርሲቲው ተገልጾልናል ብሏል። ችግሩ እንዲፈታ ቢጠይቁም መፍትሄ ለማግኘታቸውም አመልክቷል። አሁን ቆይተን ነበር በተስፋ ሆነ፣ ግን እናንተ ብቁ አይደላችሁም እና ጥሩ ውጤት እንድታመጡ አሁን 2017 ነው የምትመረቁ አሁን የሚመረቅ ልጅ ተማሪ የለም። ዩኒቨርሲቲ ፕሬዝዳንት እንዲህ ብላ ነው የሰጠች እና እኛ ብቁ ነን መመረቅ አለብን። ይህን ተከትሎ ዛሬ አርብ አቤቱታቸውን ለማሰማት ሰልፍ መውጣታቸውን የገለጸው ዳንኤል ሆኖም የጸጥታ ኃይሎች ሰልፉን በኃይል እንደበተኑና አስር ተሳታፊዎች ተማሪዎችም ማሰራቸው አስረድቷል። ምንም ሳናደርግ ያ ጸጥታ ኃይል በአስቸኳይ መጥቶ ተማሪዎችን ወስዶ አስሮ እንዲሁም ደግሞ ብዙ ጥቃት ነው የተሰነዘረው ወደ ተማሪዎች ማለት ነው። ከዛ ደግሞ ብዙ ከአስር በላይ የሆኑ ሳምንት ተማሪዎች ተወስደዋል። ወይም ለሴቶች ወንዶች፣ ለተማሪዎች በአጠቃላይ ብዙ ጉዳት ነው የደረሰባቸው ና አሁን ግን ተማሪዎቻችን እንዲወጡ ጥያቄያችን እንዲመለስ ነው የእኛ ፍላጎት። ስሟ እንዳይገለጽ የጠቀሰችው ሌላዋ የሰልፉ አስተባባሪ ተማሪ በበኩሏ ችግሩ እንዲፈታ ከሁለት ተኩል ወራት በላይ ስንጠይቅ ቆይተናል ትላለች። ይሁን እንጂ የዩኒቨርሲቲው አመራሮች ለተማሪዎቹ ጥያቄ ተገቢ ምላሽ ለመስጠት ፈቃደኛ ለመሆናቸውን ገልጻለች። በትግራይ ክልል ከአንደኛ ክፍል እስከ አስራ ሁለተኛ የሚያደርገው የማካከሻ ጊዜ እኛም ጋር ይደረግለን ነው ትልቁ ጥያቄያችን። ሁለተኛ ደግሞ ተሚያሁን የሁለት ሺ አስራ አራት ተመራቂ የነበርን ተማሪዎች ነን። ስለዚህ እኛም ኤግዚትም በስነ ስርአት እንደ ሁሉም ግቢዎች የመመዘኛ አቅም ስለሆነ እኛ በስነ ስርአት ኢቫሌት ተደርገን እንውጣ። ሰኔ አሁን ያለችው ሰኔ ኤግዚት ኤግዛም ተፈትነን ተመርቀን አስወጡን ነው ትልቁ ጥያቄያችን። ይሄ አትችሉም፣ ብቁ አይደላችሁም። ስለዚህ ብቁ ካልሆናችሁ እንደገና የዩኒቨርስቲ ኳሊቲ ያወርዷል፣ አይሆንም። ላመለሳችን መለሰችን ማለት ነው። በመቶዎች የሚቆጠሩ የመቀሌ ዩኒቨርሲቲ ተማሪዎች መፈክር ብቻ በመያዝ ዛሬ ያካሄዱትን ሰልፍ የጸጥታ ኃይሎች ድብደባ በመፈጸምና ጥይት በመተኮስ በኃይል መበተናቸውንም የሰልፉ አስተባባሪ ለአሜሪካ ድምፅ አስረድታለች። የምናሰማቸው የነበሩት መፈክሮች ራሱ ተማሪ ድምፅ ይሰማ፣ ፍላጎታችን ትምህርት ነው፣ ፍላጎታችን ግራጁዌሽን ነው እንዲሁም የክራሽ ታይም ይፈቀድልን። አንድ ዲግሪ በስምንት ዓመት ፍትሐዊ ስላልሆነ፣ ስለዚህ እኛ ይመለስልን። እኛ ምንም አይነት ህላፊ የጠየቅነው ነገር የለም። የሚገባንን አስመርቁን፣ ብቁ አድርጉን፣ ኤግዚት ወስደን እንውጣ ነው። ስለዚህ ይሄኛውን ስለጠየቅን ፖሊሶች መጥተው ብዙ ተማሪዎች ደበደቡብን። የሚበዛው ደግሞ ሴቶች ላይ ነው። ስለዚህ አሁንም የታሰሩን ተማሪ አለን። ባንዲራችንም ወስደውታል። ጥይትም ተኩሰዋል። በጣም ተደናግጧል። ጥይት ምንም እስክርቢቶን የያዝነው ደብተርን የያዝነው ባነርን የያዝነው ሌላ የታጠቅነው ነገር የለም። እነሱ ግን ታጥቀው ጥይትም ላያችን ላይ ተኩሰዋል። እና እኛ የምንፈልገው አሁንም ጥያቄያችን የሚመለስ የታሰሩብን ተማሪዎችም ይፈቱልናል። በመቀሌ ዩኒቨርሲቲ የኢትዮጵያ ኢንስቲትዩት ቴክኖሎጂ ምክትል ዳይሬክተር ዶክተር ሀይለ ኪሮስ ስብሀቱም ዩኒቨርሲቲው የተማሪዎቹን ጥያቄ እንደሚያውቅ ተናግረዋል። ሆኖም ተማሪዎቹ የአንድ መንፈቅ ዓመት ትምህርት እንደሚቀራቸው ጠቅሰው ይህም እስከ ቀጣዩ ሰኔ ወር ጨርሰው መውጫ ፈተና ለመውሰድ የሚያስችል ጊዜ የላቸውም ብለዋል። በትምህርት ሚኒስቴር በወጣው መመሪያ መሰረት ደግሞ መመረቅ የሚችሉት የዩኒቨርሲቲው መውጫ ፈተና የወሰ ተማሪዎች ብቻ መሆኑን አስረድተዋል። ክረምት ተማሪዎቹ ክረምትንም ጨምረን እንማርና እንጨርስ ብለው ጥያቄ አቅርበዋል። የዩኒቨርሲቲያችን ፕሬዝደንት የተማሪዎቹን ጥያቄ ከትምህርት ሚኒስቴር ጋር እየተነጋገሩበት ነው። በክረምት የምናስተምር ከሆነ ለተማሪዎችና ለአስተዳደሩ በጀት ያስፈልጋል። እርሱ ከተፈቀደ ቀሪ ትምህርታቸውን በክረምቱ ያጠናቅቃሉ። ሚኒስቴሩ የዩኒቨርሲቲ መውጫ ፈተና በጥርና በሰኔ ወራት ላይ እንዲሰጥ ነው መርሃ ግብር ያወጣው። ለእነዚህ ተማሪዎች ግን በተለየ መልኩ ፈቅዶ የመውጫ ፈተና ካዘጋጀ የሚመረቁ ይሆናል። በጉዳዩ ላይ ተጨማሪ ማብራሪያና ምላሽ ከትምህርት ሚኒስቴር ለማግኘት ያደረግነው ጥረት አልተሳካም። የመቀለ ከተማ ፖሊስ አዛዥ ኮማንደር አንድነት ነገሰ በበኩላቸው ፖሊስ ሰልፉን በኃይል የበተነው በከተማ አስተዳደሩ እውቅና ያልተሰጠው ስለነበረ ነው ብለዋል። አሪፍ ዘሎ ሪደው ከዋናው የዩኒቨርሲቲው ግቢ መውረድ ሲጀምሩ አንስቶ እንዲያቆሙ ተነግሯቸው ነበር። ለማቆም ፈቃደኛ አልሆኑም። ከፖሊስ አባላት ጋራ ድብድብ ሲጀምሩ ወደ ሰማይ ሁለት ጊዜ ጥይት ተተኩሷል። ባለመስማታቸው በተመጣጣኝ እርምጃ በኃይል እንዲበተኑ ተደርገዋል። ከዚህ ውጭ በተማሪዎች ላይ ጉዳት ደርሶ ወደ ሕክምና የሚያስወስድ ነገር አልደረሰም። የታሰሩ ተማሪዎች ስለ መኖራቸው የጠየቅናቸው የከተማው ፖሊስ አዛዥ ግርግር ለመፍጠር ሲሞክሩ የያዝናቸው የሰልፉ ተሳታፊዎች አሉ፣ ጉዳያቸውም እያጣራንን ሲሉ ምላሽ ሰጥተዋል። ይዘናቸዋል ስላሏቸው ተማሪዎች ቁጥር ግን ከመግለጽ ተቆጥበዋል። የመቀሌ ዩኒቨርሲቲ ተማሪዎች ዛሬ ለአቤቱታ የወጡበት ሰልፍ በኃይል ቢበተንም ተገቢ ምላሽ እስኪያገኙ ድረስ በጥያቄያቸው እንደሚቀጥሉ ያነጋገርናት የሰልፉ አስተባባሪ አክላ አመልክታለች። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሙልጌታ ጽባን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ30 ደቂቃ፣ እኛ ያለንበት ዩናይትድ ስቴትስ ደግሞ ከቀኑ 8 ሰዓት ከ30 ደቂቃ ላይ እንገኛለን። በዚሁ ወደ አውሮፓ ወደሚወስድን ሌላ ዘገባ እንሻገር። ትናንት የተመሠረተበትን ሰባ አምስተኛ ዓመቱን በብራሰልስ ያከበረው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት ለሁለት ቀናት ባደረጉት ስብሰባ የዩክሬንን የአየር መቃወሚያ ሥርዓት ለማጠናከር ቃል ገብተዋል። የቪኦኤው ሄንሪ ሬጅዌል እንደላከው ዘገባ ከሆነ አባላቱ ለዩክሬን በሚሰጥ አንዳች አይነትና የተወሰነ ወታደራዊ እርዳታ ላይ ግን እስካሁን ድረስ ስምምነት ላይ አልደረሱም። እንግዲህ ወልዴ የዚህን ዘገባ ዝርዝር ያሰማናል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ትናንት ሐሙስ የቃል ኪዳኑን ሰባ አምስተኛ ዓመት አክብረዋል። የልደት ቀኑ አከባበር ግን በዝምታ የተዋጠ ነበር። ኔቶ ለዩክሬን ድጋፍ እያደረገ ቢሆንም በጦር ሜዳው ግን ሩሲያ የበላይነትን እያገኘች ነው። ሚሳይሎችንና ድሮኖችን በዩክሬን ከተሞች ላይ ማዝነቧን ቀጥላለች። ዋና ጸሐፊው ጄንስ ስቶልትንበርግ ትናንት በተጠናቀቀው የቃል ኪዳኑ የሁለት ቀናት ስብሰባ ላይ ሲናገሩ አባላቱ ካላቸው የመሳሪያ ክምችት ላይ እንዲያዋጡ ጠይቀዋል። በጦር ሜዳ ያለው ሁኔታ አሁንም አሳሳቢ ሆኖ ቀጥሏል። ዩክሬን ተጨማሪ የአየር መከላከያና ተተኳሾች እንዲሁም ተጨማሪ እርዳታ ያስፈልጋታል። የኔቶ አባላት ያላቸውን ክምችት ተመልክተው ተጨማሪ መሳሪያዎችን የሚሰጡበትን ሁኔታ ያመቻቻሉም በተለይም ፔትሬትስ የተሰኘውን የአየር መቃወሚያ ስርዓት። የዩክሬኑ የውጭ ጉዳይ ሚኒስትር ድሜትሮ ኩሌባ በበኩላቸው በተለይ ለአሜሪካ ጥያቄ አቅርበዋል። ይህም ፔትሬትስ የተሰኘውን የአየር መቃወሚያ ስርዓት የተመለከተ ነው። የዩክሬናውያንን ህይወት፣ ኢኮኖሚና ከተሞችን መታደግ ፔትሬትስ የአየር መቃወሚያ ስርዓት በመኖሩና አለመኖሩ የሚወሰን ነው። ስለ ፔትሬትስ የምናወራው ባሊስቲክ ሚሳይሎችን ሊመታ የሚችለው እርሱ ብቻ ስለሆነ ነው። በመጋቢት ወር ብቻ ዩክሬን 94 ጊዜ በባሊስቲክ ሚሳይል ተመታለች። የአሜሪካ ኮንግረስ 60 ቢሊዮን ዶላር የሚፈጀውንና ለዩክሬን የሚሰጠውን ወታደራዊ እርዳታ የተመለከተ ረቂቅ ህግ አሁንም ሊያሳልፍ አልቻለም። ትናንት ብራስልስ ላይ የተናገሩት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የምክር ቤት አባላት በረቂቅ ህጉ ላይ ድምፅ እንዲሰጡ ጠይቀዋል። ምን እንደሚያስፈልጋቸው እናውቃለን። የአየር መቃወሚያ መድፍና ተተኳሾች። እንደማምነውና ዛሬ እንደሰማሁት ከሆነ አሜሪካን ጨምሮ እያንዳንዱ አባል በተቻለ መጠን በጥፍ ለዩክሬን ድጋፍ እንደሚያደርጉ ነው። ዋሽንግተን የሚገኘውና የውጭ ግንኙነት ምክር ቤት በተሰኘው ተቋም ተንታኝ የሆኑት ሊያና ፊክስ ዩክሬን ያላት የአየር መቃወሚያ በቂ እንዳልሆነ ይናገራሉ መዲናዋን ኬቪን ጨምሮ አንዳንድ አስፈላጊና ስትራቴጂካዊ ቦታዎችን ነው የሚሸፍኑት በቅርብ ሳምንታት ውስጥ እንዳየነው በተለይም በዩክሬን የኃይል መሰረተ ልማቶች ላይ ሩሲያ ጥቃቷን አጠናክራለች ዩክሬን የፔትሪዮትስ መከላከያዎችን የሚያስፈልጋትም ለዚህ ነው የኔቶ ዋና ጸሐፊው ለአምስት ዓመታት የሚቆይና 107 ቢሊዮን ዶላር የሚፈጅ ወታደራዊ እርዳታ ለዩክሬን እንዲደረግ ሐሳብ አቅርበዋል። ሐሳባቸውም በሐምሌ ወር በዋሽንግተን ዲሲ በሚደረገው የቃል ኪዳኑ ስብሰባ ላይ ስምምነት እንደሚደረግበት ተስፋቸውን ገልጸዋል። ቃል ኪዳኑ በዚህ ሳምንት ብራስልስ ላይ ባደረገው ስብሰባ ግን ተጨባጭ የሆነ ስምምነት ላይ አልደረሰም። ተንታኟ ሊያና ፊክስ ይቀጥላሉ። በገንዘብም ሆነ በወታደራዊ ድጋፍ አውሮፓውያን ከአሜሪካ የሚገኘውን ያክል መርዳት አይችሉም። ይህ በእንዲህ እንዳለ በኔቶና በሩሲያ መካከል ያለው ግንኙነት የቀጥታ ፍጥጫ ብሎ የገለጸው ደረጃ ላይ መድረሱን ክሬምሊን ትናንት ሐሙስ አስታውቋል። ሄንሪ ሪጅዌል ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ እንግዲ ወልዴን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የአረብ ምሽት ስርጭታችንን ነው። ወደዚህ እኛ ወዳለንበት ዩናይትድ ስቴትስ ወደሚመልስን ሌላ ዘገባ ስንሻገር ፕሬዚደንት ጆ ባይደንና የቀድሞው ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት በማዕከላዊ ምዕራቧ ዊስከንሰን ግዛት በተካሄዱት የፓርቲዎች ቅድመ ምርጫዎች ላይ አሸናፊ ሆነዋል። የፓርቲዎቻቸውን እጩነት ያረጋገጡት ሁለቱ ተፎካካሪዎች የፕሬዚደንታዊ ምርጫውን ውጤት ሊወስኑ ከሚችሉ ጥቂት ግዛቶች መካከል አንዱ የሆነችውን ዊስከንሰንን መራጮች ድምፅ ለማግኘት ፉክክሩን ተያይዘውታል። የቪኦኤ ስካስተርንስ የሁለቱን ወገኖች የምርጫ ዘመቻዎች የያዙትን ጥረት የሚዳስስ ዘገባ አጠናክሯል። ቁንጅታ እየታስደምጠናለች ን አቆጣጠር ስድስት ዓመተ ምሕረቱ ምርጫ የዊስከንስንን ድምፅ ያሸንስ ዶናልድ ትራምፕ ነበሩ። ከአራት ዓመታት በኋላ ደግሞ ዊስካንስን ጆ ባይደንን መረጠች። ሁለቱም ምርጫዎች የተጠናቀቁት ታዲያ እጅግ ተቀራራቢ በሆነ የድምፅ ብልጫ ነበር። የዘንድሮውን ምርጫ የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው ደጋፊዎች ቁጥር እኩል ገደማ በሆነባት በዊስካንስን ትራምፕም ባይደንም ሊያሸንፉ ይችላሉ። እንዲህም በመሆኑ ሪፐብሊካኖች ለወትሮ ዲሞክራቶችን የሚደግፉ ጥቁሮች መራጮችን ድጋፍ ቀርፈው ለመውሰድ መሞከር አለባቸው። ኦርላንዶ ኦውንስ በዊስከንሰን ሜለዋኪ ወረዳ የሪፐብሊካን ፓርቲው የመጀመሪያው ጥቁር አሜሪካዊ ሊቀመንበር ናቸው፣ እንዲህ ሲሉ ያስረዳሉ። በአሁኑ ጊዜ ለልጆቻችሁ ትምህርት ድጋፍ የሚያደርግላችሁ ማን ነው? ለጥቁሮች የንግድ ድርጅት ድጋፍ የሚሰጥስ ማን ነው? ድንበራችን መጠበቅ አለበት የሚለውን ሀሳብ የሚደግፈውስ ማን ነው? ራሳችሁን ለመጠበቅ መሳሪያ የመያዝ መብታችሁ ሊከበር ይገባል የሚለውንስ የሚደግፈው ማንኛው ነው? የዛሬ አራት ዓመት ጆ ባይደን ዊስከንሰንን ያሸነፉት ከ21 ሺህ ባነሰ የድምፅ ብልጫ ነበር። ሚልዋኪ ላይ ግን ከ145 ሺህ በሚልቅ የድምፅ ብልጫ ነበረ ትራምፕን ያሸነፏቸው። ማርኬት ዩኒቨርሲቲ ባካሄደው የህዝብ አስተያየት ግምገማ ባይደን 53 ከመቶውን ድጋፍ ያገኙት ጥቁሮች በብዛት ከሚኖሩባቸው የሚልዋኪ ቀበሌዎች ነው። እንደገና ኦርላንዶ ኦንስ። ሚልዋኪ ሪፐብሊካኑን እጩ መምረጥ አለባት ማለት አይደለም። በርከት ያለ ድምፅ ለማግኘት ብቻ ነው የምንፈልገው። ዋናው ነገር እሱ ነው። ከተማዋ ላይ በርከት ያለ ድምፅ፣ በወረዳ ደረጃም ጠቅም ያለ ድምፅ ካገኘን ዊስካንሰንን አሸነፍን ማለት ነው። ዊስካንሰንን ካሸነፍን ፕሬዚደንታዊ ምርጫውን አሸነፍን ማለት ነው። ዶናልድ ትራምፕ ብዙ ክስ የተደራረበብኝ ሰው መሆኔ የጥቁር አሜሪካውያንን ድጋፍ እንዳገኝ ረድቶኛል ብለዋል። ብዙ ሰዎች ጥቁሮች የሚወዱህ በዚህ ምክንያት ነው ይሉኛል። ምክንያቱም እነሱም ብዙ በደል የደረሰባቸውና አድሎ ሲደረግባቸው የኖሩ ስለሆኑ እኔም ላይ አድሎ እየተደረገብኝ መሆኑን ያዩታል። በጣም የሚገርም ነገር ነው። በቺካጎ ዩኒቨርስቲ የፖለቲካ ሳይንስና የዘር ጉዳዮች መምህሯ ካቲ ኮሀን ባይደን የዊስካንሰንን ጥቁሮች ድምፅ የግድ ማሸነፍ ይኖርባቸዋል፣ ይህንን ደግሞ የምርጫ ዘመቻቸውም ያውቃል ብለዋል። ምርጫውን የሚከታተሉ ብዙዎች እንደሚሉት ባይደን ሚልዋኪን ካላገኙ ዊስከንሲን ላይ በቀላሉ ይሸነፋሉ። የምርጫው ዘመቻቸው ይህን የሚገነዘበው ይመስለኛል። ስለዚህ በማስታወቂያዎች ህዝቡ ወጥቶ ድምፅ እንዲሰጥ በአካልም ጭምር እየተገኙ በመቀስቀስ በደንብ ብዙ ገንዘብ አውጥተው የሚንቀሳቀሱ ይመስለኛል። ባይደን ባለፈው ወር ዊስካንስንን በጎበኙበት ጊዜ ታሪካዊ ጥፋቶችን የሚያስተካክሉ እርምጃዎች ላሏቸው ስራዎች አዲስ በጀት መመደባቸውን አስታውቀው ነበር። በቀደሙ ዘመናት ጥቁሮች፣ ቀደምቶች አሜሪካውያን፣ የእስያ ዝርያ ያላቸው አሜሪካውያን፣ የቀደምቶቹ የሀዋይ ማህበረሰቦችና ሌሎችም በሀገራችን ዴሞክራሲና ምጣኔ ሀብት ሙሉ በሙሉ አልታቀፉም። ሚልዋኪ ላይ አዳዲስ የእግረኛና የቢስክሌት እንዲሁም የአውቶቡስ መስመሮች ሌላም ዘመናዊ መሰረተ ልማት ይገነባል ብለዋል ባይደን። እነዚህ የህዝቡን አኗኗር ያሻሽላሉ። በሰሜኑ አካባቢ ያሉት ነባሮቹ የጥቁር አሜሪካውያን ማህበረሰቦች፣ በደቡብ አካባቢም የሚኖሩት ትውልደ ላቲን አሜሪካ ማህበረሰቦች እንደ ልባቸው ወደ ስራ ይመላለሳሉ። ወደ መሀል ከተማዋ እየሄዱ ለመዝናናት እድል ያገኛሉ። የዊስከንስን ነዋሪው ጸጉር ቆራጩ አንቶኒዮ ፓርኪንስ በዚህ ምርጫ ማንን እንደሚመርጡ እንዳልወሰኑ ተናግረዋል። I mean, I am undecided. It's funny, I voted for uh, Biden to get Trump out. ገና አልወሰንኩም። የሚገርም ነው። ባለፈው ምርጫ ትራምፕ እንዳይቀጥሉ ብዬ ባይደንን መረጥኩ። አሁን ደግሞ ወደ ትራምፕ እያዘነበልኩ ነው፣ ምክንያቱም ይሻሻላል ብለን የነበረው ነገር ሁሉ እየተባባሰ ነው። ስለዚህ ለየትኛው ድምፄን እንደምሰጥ አላውቅም። በልማዱ የዲሞክራቶች ደጋፊ ከሆኑ መራጮች መካከል ዘንድሮ ማንን እንደሚመርጡ ያልወሰኑ መኖራቸው አስቀድሞም ብርቱ ፉክክር የሚካሄድባት በሆነችው በዊስከንስን ላይ የሁለቱም ተፎካካሪዎች የምርጫ ዘመቻዎች እስከ መጨረሻው በርትተው መስራታቸውን እንዲቀጥሉ ያደርጋል። ቆንጅታዬን አመሰግናለሁ። በ19 ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ለተማሪዎች ስኬት ስለሚተጋው የትውልድ ኢትዮጵያን ወጣቶች ተነሳሽነት ይነግረናል። እኛ ለእኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልደ ኢትዮጵያውያን ተነሳሽነት ነው። እስካሁን ድረስ ከመቶ ሃምሳ በላይ ተማሪዎችን በአስፈላጊ ምክሮችና ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎቱ የተመሰረተው የከፍተኛ ትምህርትን እድል ለማግኘት የሚገጥሙ ውጣ ውረዶችን ለማቅለል ባለሙ ወጣት ትውልደ ኢትዮጵያውያን ነው። ከመስራቾችና ከተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል። እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮክስተር ቶኒቶኒ የተመረኩት በአሁን ሰዓት ደግሞ ማስተርሲን እየሰራገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ማሳለ አምንቲ ተመስገን ይባላለው። ል ውስጥ የቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ ይሰራለው እና ማስተርሲን በህዝብ ፕሮሞሽን ማኔጅመንት ተመሪያለው። ሰላም ኤሎን አስመሮ ይባላለው። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበር። ከሃይስኩል የኢያሊ መንቲ ነበርኩኝ። በአሁኑም ዓመት ተመልሽ መትር አደርጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ሊን የጀመርነው 2020 ነበር ነበረ ዱሪንግ ፓንዴሚክ። ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች። ኮሌጅ ከገባን በኋላ ኢንዲቪዥዋሊ መጽሐፍ እንዳለባቸው፣ ስኮላርሽፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ ያደረገ ብዙ ሎ ስንነግራቸው ፕሮግራም በዛ ሰዓት እንደዛ ሲሆን፣ ለምን እንደዚህ ከሆነ ለምን አንቀጥልም፣ ይህ ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እንሂድ ብለን ነበር የጀመርነው። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልምለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት ንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህን እነዚህን ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል፣ አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይስኩል ከዘጠነኛ ክፍል ጀምሮ ሲሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት ነው ሞክረው። እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ፣ በምን በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቀሚ። ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንታወቀው ሃይስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ነው አብረን የምንመደበው ከአመንቲ ጋር ተመሳሳይ ሳይንስ ና የሄልዝ ኢንትረስት ስለነበርን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ ሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይኖር ይችላል የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጽሐፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሑፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላ ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለተለያዩ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ረዝሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ የነበረ እና እንዴት ለዛ ሮል አፕላይ ማድረግ እንዳለ እንደምችል እና ረዝሜን እንዴት እንደማዘጋጅ በጣም ረቶኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎቶች ሊኖር ይችላል። ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ ወይም ረዚሜን ማስተካከል ይረደኛል ብዬ ማሰቡ ሰው አልነበረም። እና አንድ መጨመር ፈልገው፣ ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የትም የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታቀበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት። አማኑኤል ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ችላለ አባት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራሳችን ታይም ኮሚትመንት ያስፈልጋል እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተር ፕሮግራም ውስጥ ነኝ። አመቲም ስኩል ነበረች። ነው ሁላችንም ዴዲኬት ታይም ስለምናደርግ፣ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥምን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራም ከገቡ በኋላ ይህንን ናደርጉ ስንላቸው ይ ኢምፖርታንሱን አያዩትም። ያንግ ስለሆኑ መንቶርሽፕ ሲመጣ በጣም አጋጥሞ ነበር። አደና ነው ሃው ቱ ናቪጌት ሲስተም ምንክራቶስ እንዳለብኝ አላቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ እንግሊዝኛ በዛ ቶሎ አልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ይንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ወደ ጊዜ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረገው ጊዜ ወደ ኮሌጅ ቻንስ ናቸው በጣም ያቀልላቸዋል። ዩዚያሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ከሀፕናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ የሚመጣው ሰው ኦቨርካም አርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሀይ ስኩል እያሉ ራሳቸውን ቻለንጅ ማድረግ አለባቸው። ኢንቮ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ። ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም አድርጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እጅግ እንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው፣ እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደ ኋላ ሳስባቸው አንዳንድ የመሰጣቸውን ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትን ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረ ይችላል። በማገኛቸው ጊዜ ሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። ደስቻለኝ መጠን እልካለው እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መራህ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠራጠር እያደረጋችሁ ነገ አሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ የዩ ኤስ አመት እንዳለችው በመላው አሜሪካ የመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱን የመረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑን ስሞዘስፋስ እንዲሆንላቸው ነው ሀሳባችን። እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋብ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ ይችላል የሚሉትን በጣም ጋፋል። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላብሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማንኤል፣ አመንቲና ኤሎን፣ እኛ ለኛ የተሰኘውን ትውልድ ኢትዮጵያና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ልግጠማችሁ፣ በርቱ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ ዩክሬን ይወስድናል። ማሪያ ኮቤትስ ቀደም ሲል የምትሠራው በዩክሬን ሰሜናዊ ክፍለ ግዛት ቼርኖ በሚገኝ ቤተ መዘክር ውስጥ ነበረ። ባለቤቷ አንድሬይ የጦር ሰራዊቱን ተቀላቅሎ ወደ ውጊያ ግዳጅ ከሄደ በኋላ ግን ፊቱ እሱ ይሠራ የነበረውን የብረታ ብረት ሙያ ላይ ተሰማርታለች። ሊሲያ ባክሌትስ ያጠናቀረችውን ዘግባ ቆንጅታይ ታሰማናለች። ማሪያ ኮቤትስ በዚህ የብረታ ብረት ድርጅቷ ብረት ማቅለጫ እሳት እያቀጣጠለች ነው። በጣም ከባድ ስራ መሆኑን ትናገራለች። ብዙ መስራት አለብሽ ሲባል እንደምንሰማውም አንድ ነገር ሰርቶ ለማውጣት እጃችን ቁሽሽ እስከሚል መስራት አለብን። የብረት ማቅለጫው እስከሚግልላት ማሪያ ብረቶቹን በምትፈልገው መጠን እየቆራረጠች ነው። ዛሬ የመክተፊያ ቢላዋ ነው የምትሰራው። ከሰሉ ከሁለቱም አቅጣጫ ብረቱን ማቃል አለበት። ይህ የብረታ ብረት ድርጅት ከባሏ ከአንድሬ ጋር አብረው የከፈቱት የቤተሰብ ድርጅታቸው ነው። አሁን ግን ማሪያ ብቻዋን ነው የምትሰራው። ባለቤቷ የዩክሬን ጦር ሰራዊትን ተቀላቅሎ ለግዳጅ ሄዷል። ከሄደ ግንቦት ሲመጣ ሁለት ዓመት ይሆነዋል። ድርጅቱ እንደ አውሮፓን አቆጣጠር ከ2019 ዓ ም ጀምሮ ሲሰራ ቆይቷል። ባለቤቴ ነው የጀመረው። በፊትም አግዘው ነበር አሁንም እሱን ለማድረግ እየሞከርኩ ነው። እሱ የጦር ሰራዊቱን ለመቀላቀል መወሰኑ አላስገረመኝም፣ ምክንያቱም ሁላችንንም ከጥቃት ለመጠበቅ እንደሚፈልግ አውቅ ነበር። እንደዚህ አይነት ሰው ነው። ሲዘምት የድርጅቱን ቁልፎች ለማሪያ ሰጥቷት፣ አለፍ አለፍ እያልሽ እንዴት እንደሆነ ተመልከቺው ነበር ያላት። ማሪያ ግን ስራውን እሷ ልትቀጥለው ወሰነች። አይ ድሮ እሱ ስራውን ሲሰራ እያየው ደስ ይለኝ ነበር። ቪዲዮ እየቀረጽኩ በዩቲዩብ እና በኢንስታግራም አስተላልፍ ነበር። አሁን ደግሞ ስራውን በመቀጠል የበለጠ እየሰራው መደገፍ አለብኝ ብዬ አሰብኩ። አንድሬ እንደተቻለው በስልክ እንደሚያነጋግራት እና ስለ ስራው መመሪያ እንደሚሰጣት የምትናገረው ማሪያ አንዳንዱን መሳሪያ ትፈራው እንደነበረ አልሸሸገችም። ፎር ኤ ሎንግ ታይም አይ በፊት አብዛኞቹ ማሽኖች እፈራቸው ነበር። በመጀመሪያዎቹ ሁለት ወራት እንደውም በጋዝ የሚሰራውን መቀጥቀጫ መዶሻ በጣም ስለሚጮህና ስለሚያስፈራ አልጠቀምበትም ነበር። ቀስ በቀስ ግን ተለማመድኩት። አሁን ሁሉንም እጠቀምባቸዋለሁ። አሁን ግን ማርያ ብረት አቅልጦ የተለያዩ እቃዎች መስራቱን ሙሉ በሙሉ አውቃበታለች። ይህንን ጦር ለምሳሌ ካናዳ ባለ ድርጅት ታዛ ነው የሰራችው። This trident is for cosplay from the movie Aquaman. ይሄ ጦር አኳማን በሚባለው ፊልም ገፀ ባህሪያት ልብስ ለሚሰራ የኪነ ጥበብ ዝግጅት የሰራ ነው ነው። ያንኳን ክፉ የአኳሟን ወንድም የያዘው ጦር ነው። ለማጓጓዝ እንዲመች በሚል ተነቃቅሎ መሰካካት እንዲችል አድርገን ሰርተነዋል። ማሪያ አስፈላጊ እስከሆነ ድረስ ይህንን የብረታ ብረት ድርጅት እያገዝኩ ኖራለሁ ብላለች። ከሁሉ በላይ የምመኘው ግን አለች፣ ከባሌ ጋር አብረን የምንሰራበት ቀን እንዲመጣ ነው። ባሏ አንድሬ ተመልሶ የጀመረውን የግሪክ አፈታሪኩን ፊኒክስ ወፍ ቅርጽ ጨርሶ ለማየት ትመኛለች። ቆንጅታዬ፣ እናመሰግናለሁ። በመቀጠል ደግሞ ኤደን ገረመው አላግባብ የሚንሰራፋ የዛፍ ስርን ለግንባታ እየዋለ ስለሚገኝ የናሚቢያ ኩባንያ ትነግረናለች። ሂልማና ሻምቢ በናሚቢያ ዋና ከተማ የእንጉዳይ ችርቻሮ መሸጫ ሱቅ አላት። ነገር ግን ሂልማ በዋናነት የምትሸጠው እንጉዳዩን ሳይሆን ከእንጉዳዩ ስር የሚበቅለውና በግዙፎቹ የአኬሺያ ዛፎች ጥላ ስር አላግባብ የሚንሰራፋውን የእንጉዳይ ክፍል ነው ሂልማ ማይሲሊየም የሚባለው እንጉዳዩ ስር ሆኖ የሚያድርገው ክፍል እየተጠባበቀ እንደ አጥንት እየጠነከረ ይሄዳል። ስለዚህ እሱን ለማላቀቅና ለመስበር ራሱ ጉልበት ይፈልጋል። የተቋሙ ሰራተኞች ከእንጉዳዩ ዛፎቹ ስር የሚመጡትን እንደ ብሎኬት ያሉ ክፍሎች አራት ማዕዘን እያደረጉ ይቆራርጣቸዋል። ከዛም ጥንካሬያቸውን ለመጨመር ለ12 ሰዓታት ያክል ማሞቂያ ውስጥ በመክተት ይጋገሯቸዋል። በመጨረሻም ለ24 ሰዓታት ያክል እንዲቀዘቅዝ ከተደረገ በኋላ ጥቅም ላይ መዋል ይችላል። ካፌኒ ታታ በዚህ ማይሶር በተሰኘው ማምረቻ ውስጥ አስተባባሪ ነው። በመርሃ ግብሩ የምናመርተው ብሎኬትና ጡብ እስከ 13 ኪሎ ግራም የሚመዝንና ለመስበርም እጅጉን የጠነከረ ነው። ተቋሙ በሚሰራቸው ግንባታዎች ላይ ባለሙያ የሆነው ጊልበርት ሼቨር እነዚህ ብሎኬትና ጡቦች ከመደበኛዎቹ የጠነከሩ መሆናቸው በበጋ እጅግ ሞቆ በክረምት ደግሞ ለሚቀዘቀዘው የናሚቢያ የአየር ጸባይ ተመራጭ ከማድረጉ በተጨማሪም የምድር ሙቀት መጨመርን ለመከላከል ትልቅ ሚና ይኖረዋል ይላል። የዚህ ብሎኬት አንደኛው ጥቅም የተለምዶውን ብሎኬት ለመስራት የምንጠቀመውን ያክል የካርቦን ልቀት ስለሌለው ነው። ሲሚንቶ ለመስራት እጅግ ብዙ ካርቦን ነው የሚለቀቀው። ተቋሙ የናሚቢያ መንግስት አላግባብ የሚራቡትን የአኬሽያ ዛፎችን በየ 15 ዓመቱ ለመቁረጥ እቅድ ማድረጉን በማየት በቀጣይ ደግሞ እንጨቶቹን ወደ ብሎኬት በመቀየር የሀገሪቱን የቤት ፍላጎት የማሟላት እቅድም ይዟል። ለቪታሌዮ አንጉላ ዘገባ አይደን ገረመው ከዋሽንግተን ዲሲ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመልካም ምሽት ይሁንላችሁ።